የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው አርብ ታህሳስ 16 ቀን 2013 ዓ ም የተለያዩ የፖለቲካ ፓርቲ አመራሮች በተገኙበት መጪው ስድስተኛ ሀገራዊ ምርጫ የሚደረግበት ዕለትን በመቁረጥ ውይይትም አድርጎ ነበር። ይሁንና ለዚሁ ምርጫ ሂደት የሚያስፈልጉት ዝግጅት ሳንካ እየገጠመ መሆኑን እየገለጹ የሚገኙት የፖለቲካ ድርጅቶች አልጠፉም። በዚህ ምርጫ የሚደረገውን ተሳትፎ እንኳን በጥርጣሬ ይመለከታለሁ የሚለው የኦሮሞ ፌዴራላዊ ኮንግረንስ ኦፌኮ በፓርቲው ጽህፈት ቤት ኃላፊ አቶ ጥሮነህ ገምታ በኩል በኩል ለዶቼ ቬሌ እንዳለው የአመራሮችና አባላቱ እስራት እንዲሁም የጽህፈት ቤቶቹ መዘጋት ተሳትፎውን አጣብቅኝ ውስጥ እየከተተ መጥቷል። ኦፌኮ በምርጫው ለመሳተፍ ፍላጎትም ነበረው፣ ዝግጅትም ሲያደርግ ነበረ። ነገር ግን አሁን ባለበት ደረጃ ላይ አንደኛ በየዞኑ እና በየወረዳው የሚገኙ ጽህፈት ቤቶቹ ተዘግቶ ነው ያሉት። አንዳንዶቹ እንደውም ተሰብሮ የተዘረፉ ንብረታቸው የተሰባበሩ ጽህፈት ቤቶቻችን አሉ። ሌላው ደግሞ አመራር አባሎቻችን፣ ደጋፊዎቻችን እስር ላይ ነው ያሉት። የተወሰኑ ደግሞ ከደረሰባቸው ማስፈራሪያ የተነሳ አካባቢያቸውን ለቀው ነው ያሉት። ስለዚህ ምርጫውን የምንመኘው ቢሆንም ለመሳተፍ ከሚያስችለን ደረጃ ላይ አይደለንም። ታዛቢ፣ ተወዳዳሪና አስተባባሪ አድርገን የምናቀርባቸው ስለሌሉ የድርሻችን እናበረክታለን የሚል ተስፋችን እየተሟጠጠ በመሄድ ላይ ይገኛል። ሌላው በዚህ በኦሮሚያ የሚንቀሳቀሰው የኦሮሞ ነፃነት ግንባር ኦኔግም የፓርቲው ዋና ቢሮውን ጨምሮ በየደረጃው ተዘግተዋል ያለው ጽህፈት ቤቶቹ የምርጫ ተሳትፎውን አጣብቅኝ ውስጥ እንዳስገባበት እየገለጸ ነው። ለኢትዮጵያ ብሔራዊ ምርጫ ቦርድ ይህንኑንና የአመራሮቹን ስርዓት በተመለከተ አቤቱታ በተደጋጋሚ መቅረቡን ለዶቼቬሌ የገለጹት የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ባቴ ዮርጌሳ ከምርጫው በፊት ፓርቲው ለዚሁ ችግር ላለው ክስተት እልባት እንደሚፈልግም ነው የሚናገሩት። ዋና የአዲስ አበባ ቢሮችን ጨምሮ በመላ ኦሮሚያ በአሁኑ ሰአት ከመቶ ሶስት በላይ በጸጥታ ሀይሎች የተዘጋ ቢሮ አለ። ከመቶ አርባ አምስት በላይ አመራር ታስረዋል። ከፍተኛ አመራር ሀያ የሚሆን እና ለምርጫ ቦርድ በተደጋጋሚ ስናቀርብ የነበረው ለህዝባችንም ወሳኝ የሆነው ነገር የነዚህ አይነት እስራት እንዲቆም፣ ቢሮዎቻችን ላይ የሚደረገው ጫና እንዲቆም አሁንም ደግመን እኛ የምንጠይቀው ይሄንን እንዲያደርግልን ነው። ወደ አንድ ሺህ የሚጠጋ ደግሞ የተለያየ የድርጅቱን ኃላፊነት ወስዶ የሚሰራ አባል በእስር ቤት ነው ያለው። ይሄንን የት እንደታሰረ ጭምር ስፔሲፋይ አድርገን የፍርድ ደታቸውንም ጭምር ገልጸን አመልክተናል። ሀገሪቱ ያለችበት ወቅታዊ ሁኔታን እንረዳለን የሚሉት ፓርቲዎቹ እንደ ድርጅት የገቡበት ሁኔታ ግን እንደሚያሳስባቸው አብራርተዋል። የኦፌኮ ጽፈት ቤት ኃላፊ አቶ ጥሩነህ ገምታ እንደሚሉትም ፓርቲያቸው ተመሳሳይ ችግር እንዳላቸው ከገለጸዋቸው የፖለቲካ ድርጅቶች ጋር በመሆን ጥያቄውን በአዲስ መልክ ማቅረባቸውንም እንዲሁ ተናግረዋል። አርብ በተደረገው ስብሰባ ላይ የራሳችንን ችግር፣ አጠቃላይ ሁኔታውን በሚመለከተ ምርጫውን በተመለከተ ያለንን ስጋት ያለንን ችግር ገልጸናል። እንደገና ደግሞ ቀደም ስልም በተለያዩ ደብዳቤዎች ያሉብንን ችግሮች ገልጸናል። ነገር ግን ይሄ ነው ተብሎ የሚነገር መልስ የለም። መልስ አለመኖሩ ብቻ ሳይሆን ደግሞ ከጊዜ ወደ ጊዜ የሚደርሱብን ችግሮች እየተባባሱ ስለሄዱ ሌሎች ፓርቲዎች ጋርም ሆነን ለምርጫ ቦርድ ሰብሳቢዋ ገልጸንላቸዋል ወደ ፊት ምን እንደሚሉን በመጠባበቅ ላይ እንገኛለን። ከገዢው ፓርቲ ወገን አስተያየታቸውን የሰጡን የኦሮሚያ ብልጽግና ፓርቲ ጽፈት ቤት ቃል አቀባይ አቶ ታዬ ደንዳ የተቀናቃኝ የፖለቲካ ድርጊቶች አመራሮችም ሆነ አባላት እስራት ከህግ የበላይነት ማስከበር ጋር የሚያያዝ ነው፣ ሂደቱም በጸጥታና ፍትህ ተቋማቱ ገለልተኝነት የሚታይ ብለውታል። የኦሮሚያ ክልል የተገደሉ ዜጎች አመራሮች እንዳሉም ታውቃላችሁ ማለት ነው። ያ እንግዲህ የሆነው ወንጀል በሚፈጽሙ ሰዎች ናቸው። ፖሊስ ጠርጥሮ የያዛቸው ሰዎች አሉ። ሂደቱን ተከትሎ አቃቢ ሕግና ፍርድ ቤት ደግሞ የሚሰጡት ውሳኔ ይኖራል። በኛ በኩል እንደ ፓርቲ ይህን ጉዳይ ልክ እንደናንተ ከርቀት ከመከታተል ውጭ የምናውቀው ነገር የለም። በጉዳዩ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ አስተያየትን ለማካተት ያደረግነው ጥረት የኃላፊዎች የስራ መደራረብ በሚል ለዛሬ አልተሳካም። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።